በተባበሩት መንግስታት ድርጅት ሪፖርት መሰረት ምስራቅ ዩክራይን ውስጥ በሽምቅ ተዋጊዎች ቁጥጥር ስር በሚገኙ አካባቢዎች የሚኖሩ ሰዎች በሕይወት ለመቆየት እየተቸገሩ ናቸው። ሰዎቹ የጅምላ እስርን፣ ሰቆቃን፣ መሰወርን ጨምሮ ለበርካታ ለሰብአዊ መብቶች ረገጣ የተጋለጡ መሆናቸውም ተጠቅሷል። ሊዛ ሽላይን ከጀኔቫ የላከችውን አጭር ዘገባ ሰለሞን ክፍሌ ያቀርበዋል። የዓለሙ ድርጅት ዛሬ ይፋ ያደረገው ሪፖርት ምስራቅ ዩክሬን ውስጥ የሲቪሎች ሰለባ ቁጥር ካለፉት ጥቂት ወራት ወዲህ ቀንሷል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጥበቃ ቢሮ ግን በአካባቢው የተደረሰው የተኩስ አቁም ስምምነት በተደጋጋሚ ስጣስ በመታየቱ አሁንም አስተማማኝ እንዳልሆነ አስጠንቅቋል። የከባድ ጦር መሣሪያ ተኩሶችና የቦምብ ድብደባዎች ወታደሩን ከሲቪሉ ሳይለዩ እየተካሄዱ መሆናቸውን ተቀባሪ ፈንጂዎችና የጦርነቱ ርዝራዦች አሁንም በሲቪሉ ማህበረሰብ ላይ ስጋት መጋረጣቸውንም ሪፖርቱ አትቷል። በሚንስክ የተደረሰው የተኩስ አቁም ስምምነት ሙሉ በሙሉ መከበር ግጭቶችን ለማብቃት ወሳኝ ነው ሲሉ የዓለሙ ድርጅት መርማሪዎች አስረድተዋል። የተባለው ስምምነት የተኩስ አቁም እንዲደረግና ከባድ የጦር መሳሪያዎች ከምስራቅ ዩክሬን እንዲወጡ ጥሪ ያቀርባል። ጂያኒ ማጋዜኒ የተባበሩት መንግሥታት ድርጅት የሰብአዊ መብቶች ቢሮ የአሜሪካ የአውሮፓና የማዕከላዊ እስያ ቅርንጫፍ ኃላፊ ናቸው። ከሩሲያ የድንበር ግዛት ሆነው የሚሰሩ የአውሮፓ የጸጥታና ትብብር ድርጅት ተቆጣጣሪዎች በየቀኑ በመቶዎች የተቆጠሩ የተኩስ አቁም ስምምነት ጥሰቶችን መዝግበዋል ሲሉ ተናግረዋል። በየቀኑ ማለት ይቻላል ከ9500 በላይ ሰዎች ድንበሩን እየተሻገሩ ያልፋሉ። ዩክሬን የምትቆጣጠረው ድንበር አይደለም። ድንበር እየዘለሉ ከሚሄዱት ሰዎች መካከል አንዳንዶቹ ደግሞ ወታደራዊ የደንብ ልብስ የለበሱ ናቸው። የዩክሬን ያን ድንበር እንደገና ሙሉ በሙሉ መቆጣጠር ከሩሲያ ፌዴሬሽን ወደ ግዛቷ የሚጎርፈውን የጦር መሣሪያና ተዋጊዎች ትልልፍ ለማብቃት ቁልፍ እርምጃ ነው ሲሉ ጂያኒ ማጋዜኒ ጨምረው አስረድተዋል።